የዲደብሊው ዜና። በመጀመሪያም ዋና ዋና ዜና፣ የፍራንክፈርት የሰላም ጥናት ማዕከል ጠቅላይ ሚኒስትር አብይ አህመድን ሊሸልም ነው። ድርጅቱ በኢትዮጵያና በኤርትራ መካከል ታሪካዊ ያለውን የሰላም ስምምነት በመፈጸማቸው ጠቅላይ ሚኒስትሩ የሄስያን የሰላም ሽልማት አሸናፊ መሆናቸውን ዛሬ አስታውቋል። ባለፈው ሳምንት በጋምቤላ ክልል በጣለ ከባድ ዝናብ የአኮቦና የጊሎ ወንዞች ሞልተው ባደረሱት ጉዳት አራት መቶ ገደማ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ባለስልጣናት አስታወቁ። ከሊቢያ አቅራቢያ በሜዲትራኒያን ባህር ላይ ጀልባ ሰጥሞ በርካታ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት አስታወቀ። የሊቢያ የባህር ክልል ጠባቂ ኃይል በዛሬው ዕለት አምስት አስከሬኖችና በህይወት የተረፉ 65 ስደተኞች ማግኘቱን የጀርመን ዜና አገልግሎት ዘግቧል። የኬንያ አየር መንገድ በጎርጎሮሳዊው 2019 ዓ.ም የመጀመሪያ ስድስት ወራት ብቻ ከ82 ሚሊዮን ዶላር በላይ መክሰሩን አስታወቀ። በሱዳን የቀይ ባህር ግዛት ባለፈው ሳምንት በሁለት ጎሳዎች መካከል ተቀስቅሶ በነበረ ግጭት በትንሹ 37 ሰዎች መገደላቸውን የአገሪቱ የለውጥ አራማጆች አስታወቁ። ብራዚል የቡድን ሰባት ሀገራት በአማዞን ደን ላይ የተነሳውን ቃጠሎ ለመቆጣጠር የመደቡትን የገንዘብ ድጋፍ አልቀበልም አለች። ዜናው በዝርዝር የፍራንክፈርት የሰላም ጥናት ማዕከል ጠቅላይ ሚኒስትር አብይ አህመድን ሊሸልም ነው። ድርጅቱ በኢትዮጵያና በኤርትራ መካከል ታሪካዊ ያለውን የሰላም ስምምነት በመፈጸማቸው ጠቅላይ ሚኒስትሩ የሄስያን የሰላም ሽልማት አሸናፊ መሆናቸውን ዛሬ አስታውቋል። ሽልማቱ 25000 ዩሮ የገንዘብ ስጦታን ይጨምራል። በኢትዮጵያና በኤርትራ መካከል ለ20 ዓመታት የዘለቀውና ከ100 ሺህ በላይ ሰዎችን ሕይወት የቀጠፈው ግጭት በተደጋጋሚ ሲያገረሽ ቆይቷል፣ ያለው የፍራንክፈርት የሰላም ጥናት ማዕከል ቅርብ ዓመታት ሰላማዊ ፍጻሜ የሚያገኝ ይመስላል ብሏል። በሁለቱ አገሮች መካከል የሚደረግ እርቅ ለዜጎቻቸውና ለምስራቅ አፍሪካ አስተዋጽኦ እንደሚኖረው ሸላሚው ተቋም እምነቱን ገልጿል። የፍራንክፈርት የሰላም ጥናት ማዕከል ኃላፊና የባለ አደራ ቦርድ ምክር ቤት አባል የሆኑት ኒኮል ዳይትልፍ አብይ አህመድ በአፍሪካ ተስፋ ከሚጣልባቸው አንዱ ናቸው። ለሰላም ያላቸውን ቁርጠኝነት በሄስያን የሰላም ሽልማት ማክበርና ማበረታታት እንፈልጋለን ማለታቸውን በድረገጹ የሰፈረው መግለጫ ያትታል። በቀድሞ የሄሰን ግዛት ጠቅላይ ሚኒስትር አልበርት ኦስዋልድ የተመሰረተው የሄስያን የሰላም ሽልማት 26 ዓመታት ያስቆጠረ ሲሆን ለዓለም አቀፍ መግባባትና ሰላም የላቀ ሚና ላበረከቱ ግለሰቦች ይበረከታል። ባለፈው ሳምንት በጋምቤላ ክልል በጣለ ከባድ ዝናብ የአኮቦና የጊሎ ወንዞች ሞልተው ባደረሱት ጉዳት አራት መቶ ገደማ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ባለስልጣናት አስታወቁ። የአኟ ዞን አስተዳዳሪ አቶ እጉሉ እጁሉ ለዶችቨለ እንደተናገሩት ጆርና ጎግ የተባሉ ወረዳዎች የከፋ ጉዳት ደርሶባቸዋል። ባለፈው ነሐሴ 18 ቀን ከደረሰ አደጋ በኋላ አራት መቶ አባወራዎች ከጆር ወረዳ ተፈናቅለው በጎግ ወረዳ መስፈራቸውን አቶ እጉሉ ለዶችቨለ ገልጸዋል። ጆሮራ ላይ የተከሰተው ችግር ናሴ አስራ ስምንት ነው ወንጁ እየተሞላ በሌሊቱም አራት ሰዓት ነው ጉዳቱ የደረሰው አብዛኛው ህዝብ ከቦታ ተፈናቅሏል። ኦልሞስት ወደ አራት መቶ የመሆነ አባወራ ወደ ጎግ ወረዳ የመጡበት ሁኔታ ነው። የነበሩም ወደ አርባ የመሆነ ፊሎችም ህይወታቸው አልፏል። ሁለት ከብቶች ደግሞ በተመሳሳይ ህይወታቸው ያለፈበት ሁኔታ ነው የነበረው እዚ ያሉት ማህበረሰብ ካላቸው ከመኖራቸው ተፈናክለው ወደ መንግስት ተቋማት የገቡበት ሁኔታ ነው የነበረው። በተለይ ጤናና ትምህርት የተገናቡ ተቋማት እዛ እንዲሆኑም አድርገናል። የክልሉ መንግሥት ለተፈናቃዮች አንድ ሚሊዮን ብር መመደቡን የተናገሩት ዋና አስተዳዳሪው ከመኖሪያ ቀያቸው የተፈናቀሉ ሰዎች በተለይ ህጻናት የውሃ ወለድና የወባ በሽታ እንደሚያሰጋቸው ገልጸዋል። አስተዳዳሪው እንዳሉት በአካባቢው የሚጥለው ዝናብ አሁንም ያላቆመ ሲሆን፣ ሁለቱ ወንዞች በመሙላታቸው ሳቢያ በጎግ ወረዳ የሚገኙ ቀበሌዎች የእርሻ ማሳዎችን አውድሟል። በአካባቢው የመንገድ ግንባታ ሲከናወን የውሃ መውረጃዎች በአግባቡ ባለመሰራታቸው ጉዳት ማድረሱን አቶ ኦጉሉ ገልጸዋል። ከሊቢያ አቅራቢያ በሜዲትራንያን ባህር ላይ ጀልባ ሰጥሞ በርካታ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት አስታወቀ። የሊቢያ የባህር ክልል ጠባቂ ኃይል በዛሬው ዕለት አምስት አስከሬኖችና በሕይወት የተረፉ 65 ስደተኞች ማግኘቱን የጀርመን ዜና አገልግሎት ዘግቧል። ከሟቾቹ መካከል አንዲት እንስትና አንድ ልጅ የሚገኙ ሲሆን የሱዳን፣ የግብፅ፣ የሞሮኮና የቱኒዚያ ዜጎች መሆናቸውን የሊቢያ የባህር ኃይል ባወጣው መግለ መግለጫ አስታውቋል። ቀደም ሲል የተባበሩት መንግስታት የስደተኞች መርጃ ድርጅት ቃላ ቀባይ ቻርሊ ያክስሌይ ወደ 60 ገደማ ሰዎች በሕይወት መገኘታቸውን አስታውቀው ነበር። ቃል አቀባዩ ከሊቢያ አቅራቢያ በሚገኘው የሜዲትራኒያን ክፍል በደረሰው አደጋ የበርካቶች ሕይወት ሳለፋ አይቀርም ብለው ነበር። የሜዲትራንያን ባህርን የሚያቋርጡ ስደተኞችን የስልክ ጥሪ በመቀበል እገዛ እንዲያገኙ የሚያመቻቸው አላርም ፎን በበኩሉ አንድ መቶ ሰዎች ገደማ ከጫነ ጀልባ ትናንት ሌሊቱን የድረሱልን ጥሪ መቀበሉን አስታውቋል። አልሁምስ ከተባለች የሊቢያ ከተማ የተነሱ ስደተኞች የድረሱልን ጥሪ ሲያቀርቡ እያለቀሱና እየጨውሁ በከፍተኛ ጭንቀት ውስጥ ነበሩ ያለው አላርም ፎን በዚያ ቅጽበት የሞቱ ሰዎች እንደነበሩ መረጃ እንደደረሰው በትዊተር በአሰራጨው መረጃ ገልጿል። በተባበሩት መንግስታት የስደተኞች መርጃ ድርጅት የሊቢያ ቢሮ በአደጋው የሞቱ የበርካታ ሰዎች አስክሬኖች መሰብሰባቸውን አስታውቋል። ድርጅቱ ሌሎች አርባ ሰዎች አሁንም የገቡበት እንደማይታወቅ በትዊተር ገጹ አስታውቋል። ይህ ዶይቸቭለ ነው። የኬንያ አየር መንገድ በጎርጎሮሳዊው 2019 ዓ ም የመጀመሪያ ስድስት ወራት ብቻ ከ82 ሚሊዮን ዶላር በላይ መክሰሩን አስታወቀ። ኩባንያው በዛሬው ዕለት ይፋ ባደረገው መረጃ መሠረት በዓመቱ የገጠመው ኪሳራ ከባለፈው ዓመት ተመሳሳይ ወቅት አኳያ ከእጥፍ በላይ ነው። የኬንያ ምክር ቤት ባለፈው ሐምሌ አክሳሪውን አየር መንገድ መንግሥት እንዲወርስ ወስኖ ነበር። በቀጠናው ከሚገኙ ተፎካካሪዎቹ መወዳደር የተሳነው አየር መንገዱ ከፍተኛ ዕዳ ያለበት ሲሆን በባለፉት አምስት ዓመታት ሦስት ጊዜ ዋና ሥራ አስፈጻሚዎቹን መቀያየሩን ሬውተርስ ዘግቧል። በጎርጎሮሳዊ ወረሃ ነሐሴ የመጀመሪያ 18 ቀናት ብቻ የኬንያ አየር መንገድ 52 በረራዎች መሰረዙን አርባ በረራዎቹም መዘግየታቸውን ዴይሊ ኔሽን የተባለው የአገሪቱ ጋዜጣ ዘግቧል። በሱዳን የቀይ ባህር ግዛት ባለፈው ሳምንት በሁለት ጎሳዎች መካከል ተቀስቅሶ በነበረ ግጭት በትንሹ 37 ሰዎች መገደላቸውን የአገሪቱ የለውጥ አራማጆች አስታወቁ። በፖርት ሱዳን ከተማ ባለፈው ሐሙስ ግጭት የተቀሰቀሰው በባኒ አምርና በተፈናቀሉ የኑባ ጎሳዎች መካከል እንደነበር አሶሽየትድ ፕሬስ ዘግቧል። የሱዳን የሕክምና ዶክተሮች ኮሚቴ ከተገደሉት ሰዎች በተጨማሪ ሌሎች 200 ሰዎች መቁሰላቸውን በትናንትናው ዕለት አስታውቋል። በሁለቱ ጎሳዎች መካከል ግጭቱ የተቀሰቀሰው የሱዳን ተቃዋሚዎችና የጦር ጀኔራሎች ስልጣን ተጋርተው በሉዓላዊ ምክር ቤት የሚመራ መንግስት ባቋቋሙ በጥቂት ቀናት ልዩነት ነው። ሉዓላዊ ምክር ቱ በቀይ ባህር ዳርቻ በምትገኘው ከተማ ባለፈው እሁድ የአስቸኳይ ጊዜ አዋጅ ደንግጎ ከፍተኛ ቁጥር ያለው ወታደር ያሰማራ ሲሆን የግዛቲቱን ጊዜያዊ አስተዳዳሪና ከፍተኛ የጸጥታ ሹም አሰናብቷል። ቱዊባ አልጋላድ የተባሉ የለውጥ አራማጅ በከተማዋ ያለው ሁኔታ አሁንም አለመረጋጋቱን ለአሶሼትድ ፕሬስ ተናግረዋል። ብራዚል የቡድን ሰባት አባል ሀገራት በአማዞን ደን ላይ የተነሳውን ቃጠሎ ለመቆጣጠር የመደቡትን የገንዘብ ድጋፍ እንደማትቀበል አስታወቀች። የቡድን ሰባት ሀገራት የአማዞን ቃጠሎ ከፍተኛ ትኩረት ሊሰጠው ይገባል የሚል አቋም ባላቸው የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮ አስተናጋጅነት ባደረጉት ስብሰባ ላይ ነበር። 20 ሚሊዮን ዶላር በአይነትና በጥሬ ገንዘብ ለመስጠት ቃል የገቡት ስጦታውን እናደንቃለን ያሉት የብራዚል ፕሬዚዳንት ዣየር ቦልሶናሮ ጽህፈት ቤት ኃላፊ ኦኒክስ ሎሬንዞኒ ነገር ግን የገንዘቡ መጠን አውሮፓን እንኳ መልሶ በደን ለመሸፈን በቂ አይደለም ሲሉ ለአንድ የብራዚል የዜና አውታር በሰጡት ቃለ መጠይቅ አጣጥለዋል። ሎሬንዞኒ የዓለም ቅርስ በሆነ ቤተ ክርስቲያን ላይ ሊነሳ እንደሚችል የሚታወቅ የእሳ ቃጠሎን እንኳ ማክሮ ማስወገድ አልቻሉም ሲሉ ነቅፈዋል። የብራዚል የከባቢ አየር ጥበቃ ሚኒስትር ሴኮቪ ሳሌስ እስካሁን 950 ሄክታር ደን ያወደመውን ቃጠሎ ለመግታት የቡድን ሰባት ሀገራት ድጋፍ ማድረጋቸውን በ ይሁንታ ሁንታ ተቀብለው ነበር። ይሁንና ቦልሶናሮና ሚኒስትሮቻቸው ካደረጉት ውይይት በኋላ የብራዚል መንግስት አቋሙን መቀየሩን የፈረንሳይ ዜና አገልግሎት ዘግቧል። የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮ ከወደ ብራዚሊያ የተሰጠውን ምላሽ ከሰሙ በኋላ ለፕሬዚዳንት ቦልሶናሮ ጠንከር ያለ ምላሽ ሰጥተዋል። ሉዓላዊነታችሁን እናከብራለን። ብራዚል አገራችሁ ናት። ነገር ግን አንድ ነገር ግልጽ ማድረግ እፈልጋለሁ። የተናገርኩት ነገር አሻሚ አልነበረም። የአማዞን ደን ጉዳይ የመላው ዓለም ስጋት ነው። የተጎዳውን ክፍል መልሶ በደን ለመሸፈን ልንረዳችሁ እንችላለን። የተፈጥሮ ሚዛንን የሚጠብቅ ኢኮኖሚያዊ እድገት ይኖራችሁ ዘንድ ልናግዛችሁ እንችላለን። ነገር ግን ሁሉንም ነገር እንድታወድሙት አንፈቅድላችሁም። ፕሬዚዳንት ጃይር ቦልሶናሮ ገንዘቡን ለመቀበል የፈረንሳዮቻቸው ይቅርታ ሊጠይቋቸው እንደሚገባ ተናግረዋል። የከባቢ አየር ለውጥ ስለመኖሩ ጥርጣሬ ያላቸው የሚባሉት የብራዚሉ ፕሬዚዳንት በሀገራቸው በሚገኘው የአማዞን ደን ክፍል ላይ ለተነሳው የእሳ ቃጠሎ ምላሽ የሰጡት ዘግይተው በመሆኑ በሺዎች የሚቆጠሩ ዜጎች በአደባባይ ተቃውመዋቸዋል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የፍራንክፈርት የሰላም ጥናት ማዕከል ጠቅላይ ሚኒስትር አብይ አህመድን ሊሸልም ነው። ድርጅቱ በኢትዮጵያና በኤርትራ መካከል ታሪካዊ ያለውን የሰላም ስምምነት በመፈጸማቸው ጠቅላይ ሚኒስትሩ የሄስያን የሰላም ሽልማት አሸናፊ መሆናቸውን አስታውቋል። ባለፈው ሳምንት በጋምቤላ ክልል በጣለ ከባድ ዝናብ የአኮቦና የጊሎ ወንዞች ሞልተው ያደረሱት ጉዳት አራት መቶ ገደማ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ባለሥልጣናት አስታወቁ። ከሊቢያ አቅራቢያ በሜዲትራንያን ባህር ላይ ጀልባ ሰጥሞ በርካታ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት አስታወቀ። ዜናው በዚሁ አበቃ። ጤና